ዛሬ እዚህ ቀና እያልኩ ነው የምናገረው። ማስታወሻዬን በፍላሽ ሜሞሪ ሴቭ አድርጌ እዚህ ፕሪንቱ ላደርገው ስል እምቢ አለኝ። ስለዚህ ሰዓቱ ደግሞ በጣም አጠረ እና ያው አብረን እናየዋለን። የምንመለከተው ክፍል ማርቆስ ወንጌል ምዕራፍ ስድስትን ነው እና የሰጠውት ርዕስ የአለማመን ክፉ ውጤት የሚል ነው። እና እንደምታዩት መልእክቴ የተመሰረተው ከቁጥር አምስት እስከ ስድስት ባለው ላይ ነው ማርቆስ ወንጌል ምዕራፍ ስድስት እና አነብላችኋለሁ ቁጥር አምስትንና እና ስድስትን ጌታ ኢየሱስ ክርስቶስ በናዝሬት ከተማ ነው ያለው። ናዝሬት ከተማ ባለፈው ስናገር ሰምታችሁኝ እንደሆነ ብዙ ጊዜ ጌታ ኢየሱስ ክርስቶስ ሄድ ኦፊሱ የነበረው ቅፍርናሆም ከተማ ነው እና ቅፍርናሆም ከተማ እንደ ዋና ኦፊሱ ነው። እዛ ኦፊሱ ውስጥ እየሆነ ነው እየተመላለሰ ገሊላ አካባቢ ያገለግል የነበረው ና እንደ ሄድ ኦፊስ ልትቆጥሩ ትችላላችሁ ቅፍርናሆምን። ግን ዛሬ ናዝሬት ከተማ ሄዷል፣ በንባብ እንደሰማ ነው። በናዝሬት ከተማ ውስጥ ያደገበት ከተማ ነው፣ እና ደቀ መዛሙርቱ ተከትለውታል። ለዚህ ነው ያ ያደገበት ከተማ የተባለበት ምክንያት። ጌታ ኢየሱስ የናዝሬቱ ኢየሱስ ይባል የነበረው በናዝሬት ከተማ ስላደገ ነው። እና ናዝሬት ከተማ ሄዷል እናቱ ወንድሞቹና ቤተሰቡ ጠቅላላ ኤክስቴንድድ ፋሚሊ ማለት ትችላላችሁ። እዛ ነው ያሉት እና አንዳንድ ኮሜንታተሮች ቤተሰቦቹን ለማየት ነው እዛ ሄደው ይላሉ ግን ለአገልግሎት ነው ጌታ ኢየሱስ እዛ ያለው እና በምኩራብ በሰንበት ቀን ያስተምር ነበር እና ያንን እያስተማረ ነው። አሁን እዚህ ቁጥር አምስትና ቁጥር ስድስት ላይ ስለ አለማመን ክፉ ውጤት ጠቆም ያደረገው ጌታ ኢየሱስ እና ላንብብላችሁ። በዚያም በጥቂቶች ድዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ አልቻል ምንም አልቻለም ይልና ስለ አለማመናቸውም ተደነቀ ይላል። እና ናዝሬት ከተማ ነው ያለው ጌታ ኢየሱስ ክርስቶስ። መግቢያ ላይ እንደምታዩት ከቁጥር 1 እስከ 13 ጌታ ኢየሱስ እዛ ነው ያለው። በጣም አስደናቂ ክስተት ነው የተከናወነው ናዝሬት ከተማ። ጌታ በምኩራቦች ገብቶ እንዲያስተምር ተደረገ እና ሰዎች ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት ሰምተዋል። በእርግጥ ያደገበት ስለሆነ ቤተሰቦቹ አሉ፣ የአካባቢው ሰዎች አብሯቸው ያደጉ በእድሜው እኩያ የሆኑ ሰዎች አሉ፣ ሌሎችም ሽማግሌዎች አሉ። እና ያስተምር ነበር፣ ይሰሙት ነበር። በእርግጥ የጌታ ኢየሱስ ክርስቶስ የትም ቦታ ገብቶ ሲያስተምር እቅዱና ዓላማው በተወሰኑ ነጥቦች ላይ ያተኮረ ነው። አሁን በዚህ ዘመን በአንዳንድ ቤተክርስቲያን የጠፋና የጎደለ ነገር ቢኖር የወንጌል እቅድና ዓላማ መሰበክና ለመሰበኩ ነው። ጌታ ኢየሱስ ሁልጊዜ ሲያስተምር አላማው የሰዎች ነፍስ ከጥፋት ወደ ሕይወት እንድትመጣ ነው እና ያንን ደግሞ የሚያስተምረው በጣም አስደናቂ በሆነ በመንፈስ ቅዱስ ኃይል ስለነበረ ሰዎች ሁልጊዜ ይደነቃሉ። አሁን እንደምታዩት ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት ሰምተው ሰዎች ተደንቀዋል ግን ተወልዶ ያደገበት ከልጅነቱ ጀምሮ ያውቁት ስለነበረ እንደዚህ አይነት ንግግር ይናገራል ብለው ተስፋ አላደረጉም አልገመቱም። ደግሞም አስደናቂ ተአምሮች የሚደረጉ ነበር፣ በኋላ የምናገርበት አለው። እና ሰዎች የተለያየ አስተያየት ሰጥተዋል። ከአስተያየታቸው በመነሳት ነው ጌታ ኢየሱስ ሁለት ነገር ተናገረ። አንደኛ፣ ነቢይ ከገዛ አገሩና ከገዛ ቤተሰቡ በቀር ሳይከበር አይቀርም በገዛ ቤተሰቡና በገዛ አገሩ ነቢይ እንደሚገባ ባው አይከበርም፣ እና ቤተሰቡም ውስጥ እንደሚገባ አይከበርም። የሚል በጣም አስደናቂ ንግግር ተናግሮ እነሱ ከሰጡት አስተያየት የተነሳ አሁን ሁለተኛ ይህ የተናገርኳችሁን ያነበብኩላችሁን ቁጥር ስድስት እና ቁጥር አምስትን ተናገረ እና ይህንን ነው ዛሬ የምናየው እና ለነገሩ እንግዲህ አሁን ዛሬ የምንመለከተው አለማመን የሚባለው ነገር በጣም አስከፊና በጣም መጥፎ ተጽዕኖ በሰዎች ውስጥ እንደሚያደርግ፣ በሰዎች ብቻ አይደለም፣ በአገር እና በዓለምም ላይ እንደሚያመጣ ነው አሁን ለመናገር የምፈልገው። ስለዚህ ወደ መጀመሪያው ነጥቤ በቀጥታ ሄዳለሁኝ። አለማመን የሚያመጣውን ክፉ ውጤት ለመናገር ስንደረደር ጌታ ኢየሱስ ክርስቶስ የናዝሬት ሰዎችን የአለማመን ሁኔታ እንዴት እንደገለጸው ነው የማሳየው። አሁን ተመልከቱ። በናዝሬት ከተማ ጌታ ኢየሱስ ክርስቶስ እየሰበከ ነው። ቅድም እንዳልኩት የጌታ ኢየሱስ ክርስቶስ ስብከት ከመንፈስ ቅዱስ ከራሱ ከእግዚአብሔርነቱ የመነጨ ስለሆነ በሰዎች ውስጥ ኃይለኛ ለውጥ ነው እያመጣ ያለው እና ቁጥር አንድ እስከ ሶስት ይህንን ይናገራል። ናዝሬት ገብቷል። ሰንበት ውስጥ ሰንበት ቀን ነው። በምኩራብ ማስተማር ጀመረ። እና ቁጥር ሶስትን ስትመለከቱ ቁጥር ሁለት ወደ ሶስት ገና ሳንሻገር ስትመለከቱ በምኩራብ ገብቶ ያስተምር ጀመር። ብዙዎችም ሰምተው ምን ሆኑ ይላል? ተገረሙ። እና እነዚህን ነገሮች ይሄ ከወዴት አገኛቸው ብለው መጠየቅ ጀመሩ ለዚህ የተሰጠችው ጥበብስ ምንድን ናት በእጁም የሚደረጉ እነዚህ ተአምራት ምንድናቸው በጣም ተደንቀዋል ጌታ ኢየሱስ ይናገራል ይሰብካል ሰዎች ይሰማሉ ልባቸው ይነካል ይለወጣል እንደገና ልባቸው መነካትና መለወጥ ብቻ አይደለም በሰዎች ህይወት ውስጥ ደግሞ ተአምራት ይደረጋሉ እውነተኛ ወንጌል ሲሰበክ እንደዚህ ነው የሚሆነው ሰዎች ይሰማሉ እና የሰሙ እግዚአብሔር በመንፈሱ ምን ያደርጋቸዋል? ይነካቸዋል። እኔ ምንም ነገር ሳልናገር እዛ ለንደን በነበርኩበት ጊዜ በቤተ ክርስቲያናችን ጫፍ ላይ ልክ እዚህ ማስታወቂያ እንዳለን በትልቁ በእንግሊዝኛ በጣም በትልቁ የተጻፈ አንድ ጥቅስ ነበረን። እና ያ ጥቅስ ምንድን ነው የሚለው እናንተ ደካሞች ወደ እኔኑ ነው የሚለው እና ሰዎች ሁሉ አውቃለሁ። እኔ በር ላይ ቆሜ ቸርች በር ላይ ከማዶ ሁሉ ተሻግረው መንገድ ዳር ነው ፎቶ እያነሱት ይሄዳሉ። እና በጣም አስገራሚ በሆነ መንገድ ነው በትልቁ የተጻፈው። እና አንድ ጊዜ አንዲት ሴት ማታ መጣች። ማታ እንደዚህ እየሰበኩኝ መታ መስማት ጀመረች። እና ከዛ በኋላ ቢሮ ፕሮግራሙ እንዳለቀ ቢሮ የገብታ ላነጋግረው ፈልጋለሁ ፓስተሩን ብላ ገባች። እና ፓስተር፣ አለችኝ፣ ይህንን ጥቅስ ውጭ ባየሁበት ጊዜ የመጀመሪያ ቀን ልቤ ነው የቀለጠው አለች። ከዛ በኋላ እሁድ መጣሁኝ። ዛሬ እንደገና ደግሞ ጌታ በኃይል ለነፍሴና ለውስጤ የተናገረኝ አለች እና ምንድነው ማድረግ የሚገባኝ? ንስሐ ገብተሽ ጌታ ኢየሱስ ክርስቶስ እንደሚያድንሽ በማመን እምነትሽን በእሱ ላይ ማድረግ አለብሽ፣ ጌታን መቀበል አለብሽ አልኳት። ጌታን ተቀበለች። በሳምንቱ እናቷን፣ በሌላው ቀን ወንድሟን፣ በልጆቿን ሁሉ ማምጣት ጀመረች እና ምን ልላችሁ ነው ጌታ ኢየሱስ ክርስቶስ ሲሰብክ መንፈስ ቅዱስ በኃይል እና በስልጣን በሰዎች ልብ ውስጥ እየሰራ ይነካቸው ስለነበር ሰዎች መገረም፣ መደነቅ እና ጥያቄ መጠየቅ እንደጀመሩ ነው የምንመለከተው እና እዚህ ጋር ያስቀመጥኩት ነጥብ ምንድን ነው ጌታ ኢየሱስ ክርስቶስ ይሰብክ በነበረ ጊዜ እንደ ሁልጊዜው ከፈሪሳውያን በተለየ መንገድ ነበር የሚናገረው። ስልጣን ነበረው። መለኮት ነው፣ አምላክ ነው እሱ። እና የሚናገረው ነገር በሙሉ ስልጣን ያለው ነው። የሰዎችን ሁኔታ ውስጣቸውን ገልጦ ምን የሚያደርግ ነው? ፊት ለፊታቸው ላይ ማንነታቸውን የሚያሳያቸው ነበር። እና ጥያቄ መጠየቃቸው አስፈላጊና ትክክል ነበረ። እግዚአብሔር ይመስገን። እንግዲህ በእርግጥ የናዝሬት ሰዎች እዚህ ጋር እንዳስቀመጥኩት የተደባለቀ ስሜትና አስተያየትን ሰጥተዋል። ብዙዎች ተደንቀዋል። እርግጠኛ ነኝ ብዙ ሰዎች እንዳመኑ በጌታ በኢየሱስ ግን የተደባለቀ ስሜት ነው የምታዩት። አንዳንዶቹ ጥያቄ ጠይቀዋል። ይህንን ኬት አገኛቸው እኛም የምናውቀው እንዳውም ስም ሊሰጡት ሞክረዋል። ይሄ ጸራቢ አይደለም ወይ ራሱ ብለዋል። እዚ ጋ ወረድ ብሎ ብትመለከቱ ቁጥር ሶስት ላይ ይሄ ጸራቢው ማለት አናጢው ማለት ነው አናጢው የማርያም ልጅ ያዕቆብና ዮሳ፣ ይሁዳ፣ የስምዖን ወንድም አይደለሙ? እህቶቹንስ ሁሉ እናውቃቸዋለን አይደለሙ? ይሄንን እዚህ ማርቆስ 6 ላይ እንደዚህ ስታገኙ ማቴዎስ 15 ላይ የእህቶቹን ስም ሁሉ ጠቅሰዋል። እና የሚገርም ነገር ነው። የተደባለቀ ስሜት ሰዎች ውስጥ ተፈጥሯል። እና በእርግጥ ተደንቀዋል። አሁን የሚቀጥለው ላይ ሰዎቹ በሁለት ነገሮች በጣም ተደንቀዋል። አንደኛ ጥበብ ነው። ይሄ ውስጡ ጥበብ አለ። የሚናገረው ነገር በሙሉ ጥበብ ነው። ሁለተኛ ደግሞ ከሚናገረው ጥበብ ባሻገር ምን አለበት አሉ። ተአምራትም በእጁ እየተከናወኑ ናቸው እንሰማለን። ሰዎች ይዳሰሳሉ፣ ሽባው ይነሳል፣ ለምጻሙ ይነጻል፣ እውሩ ይበራል። ይሄን ማን ነው የሚያደርገው? እሱ ነው የሚያደርገው። እና ሁለት ነገሮች አንስተው ነው የተናገሩት። እና የሚናገረው ነገር ደግሞ ልብ የሚነካል መንፈስን፣ ሀሳብን የሚመረምር ራሳችንን፣ ውስጣችንን የሚያሳይ ነው። እና ይሄ ጥበብ ነው አሉ ደግሞ ተአምራት ነው። እና ይሄንን ብለው ግን በዚያ አላበቁም። የናዝሬት ሰዎች ቅድም ጠቀስ አድርጌ ለማለፍ እንደሞከርኩት በጌታ ከማመን ይልቅ ወደ ምንድን ነው የሄዱት? ወደ ራሳቸው አስተያየት፣ ወደ ራሳቸው አመለካከት ነው የመጡት። እና ልብ አድርጉ፣ ሰዎች የእግዚአብሔርን ጥበብና የእግዚአብሔርን ተአምራት አይተው ሰው ሁሉ አያምንም። ሰው ሁሉ አንዳንዶች ያምናሉ፣ አንዳንዶች ደግሞ የበለጠ ልባቸውን ያጠነክራሉ። አሁን የናዝሬት ሰዎች እኛ የምናውቀው ይሄ ጸራቢው የማርያም ልጅ የዮሳ የያዕቆብ የምናምን ወንድም፣ እህቶቹን ሁሉ እናውቃለን። ታሪኩን እናውቃለን። ይሄ ዳ ወይም ይሄ ምናምን ከማለት ይልቅ ይሄ ነገር እውነት ነው፣ ይህንን ነገር ልናምንና ወደ ጌታ ልንመጣ ይገባል። ወይም ደግሞ ጥያቄ መጠየቅ አለብን። ሄደን ይሄ ከየት ነው የመጣው ማለት ሲገባቸው የራሳቸው አስተያየትና አመለካከት ላይ መጡ። ይሄ በዘመኑም የሰዎች ችግር ነው። እግዚአብሔር ተአምርና ድንቅ ሲሰራ ሰዎች የራሳቸው አስተያየት የራሳቸው አመለካከት ውስጥ ይመጣሉ። ከዚህ የተነሳ ነው ጌታ ኢየሱስ ክርስቶስ የሰጡት አስተያየት የሰጡት አመለካከት ንቀቱን እና ችግሩን በመመልከት ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም። ሌላ ቦታ ነቢይ ይከበራል። የገዛ ሀገሩ ሰዎች ግን የሚሰጡት አስተያየት ትክክል አይደለም፣ እውነተኛም አይደለም፣ እንዳዩት አይደለም፣ ፍርደ ገምድል አይነት ነው የሚል ነገርን ነው እየሰጠ ያለው። እና ይህንን በአጠቃላይ አጠቃሎ እምቅ አድርጎ ሲያስቀምጠው ግን አለማመን ነው ብሎ ነው የተናገረው። እና ወደ ሁለተኛው ርዕሴ እሄዳለሁኝ። የሚቀጥለው ገጽ ላይ የሚቀጥለው ገጽ ላይ ይሄ የተሳሳተ ጥቅስ ነው ያመጣው። ያለፈውን ሳምንት ነው ያመጣው ይሄኛው። እና አሁንም የቴክኒክ ችግር አለ። ስለዚህ እኔ በአይምሮዬ ባለው መሰረት እሄዳለሁኝ ስብከቴን እና ችግር የለም ርብቃሽን እና ይሄ ፓወርፖይንት አንዳንድ ጊዜ ፈተና አለው ግን እግዚአብሔር ይመስገን። ስለዚህ ምንድን ነው መሰላችሁ በሁለተኛ ደረጃ የምናገርበት ሀሳብ ጌታ ኢየሱስ ክርስቶስ ይህንን ከተናገረ በኋላ አለማመን እንደሆነ ችግራቸው ነው መናገር የጀመረው። ቁጥር አምስት እና ቁጥር ስድስት ላይ በዛም በጥቂቶች ድውዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። የተፈወሱ ሰዎች አሉ። ተአምር የተደረገላቸው ሰዎች አሉ። ግን በአጠቃላይ ቅፍርናሆም ሀገሩ ሁሉ ተሰብስቦ በነበረበት ጊዜ ሰዎች ሁሉ ይፈወሱ እንደነበረ እንደ ቅፍርናሆም ፈውስና ተአምር ሊያደርግ ጌታ ኢየሱስ ክርስቶስ አልቻለም። ምክንያቱም ምንድን ነው? አለማመን ነው፣ አለማመን አሁን ክፉ ገጽታውን ነው የምናገረው የአለማመንን ክፉ ገጽታ አለማመን የሚባለው ነገር በአጠቃላይ በአለም ውስጥ በሰዎች ህይወት እጅግ በጣም ክፉ ገጽታ ያመጣ ነገር ነው ርዕሴ ቅድም እንዳያችሁት የአለማመን ክፉ ውጤት ነው እና የአለማመንን ክፉ ውጤት በወንጌል ውስጥ በመጀመሪያ የምናየው በወንጌል በጌታ በኢየሱስ ክርስቶስ የወንጌል አገልግሎት ውስጥ እዚህ ላይ ሲገለጽ ነው በአለማመናቸው ምክንያት ጌታ ኢየሱስ ክርስቶስ ተደነቀ። ባለማመናቸው ምክንያት በዛ በናዝሬት ብዙ ተአምር ሊያደርግ አልቻለም። አለማመን እጅግ በጣም አስጨናቂና አስቸጋሪ ነገር ነው። አለማመን በሰዎች ሕይወት ውስጥ እና በሰዎች ተፈጥሮ ከሰዎች ጋር የተያያዘ ነገር ነው። አለማመን የሚባለው ነገር እና አለማመን ክፉ ነው የሚለውን ነገር ስናገርበት በመጀመሪያ ምን አይነት ክፋት አለው መሰላችሁ? አለማመን ቅድም መዝሙር 19 እና ያነበብኩላችሁ ሁለት አይነት የእግዚአብሔር መጽሐፎች አሉ ብለን እኛ የወንጌል አማኞች እናምናለን። አንደኛው ተፈጥሮ ነው። ሁለተኛው ደግሞ መጽሐፍ ቅዱስ ነው። አለማመን የሚባለው ነገር ከተፈጥሮ እግዚአብሔር ፈጣሪ መሆኑን እንዳናይ፣ እንዳናስተውል ምን አድርጎናል? አእምሯቸውንና ልባቸውን የሰዎችን ዘግቶባቸዋል፣ ቆልፎባቸዋል እና በተጽዕኖ ውስጥ አስቀምጧቸዋል እና ይህንን ተፈጥሮ በማየት እግዚአብሔር ነው የፈጠረው እኛ ራሳችን የእኛን አካል ራሱ ብትመለከቱ የዓይናችንን ውስብስብነት የጆሯችንን የመስማት ችሎታ በጣም ውስብስብነት ስለ ጆሮ ያጠናችሁ ሰዎች ብትኖሩ የሚደንቅ ነው። ጆሮ የውጩ ይሄ ቆዳ አለ አይደለም? ወደ ውስጥ ስትገቡ የጆሮ ታምቡር የሚባል አለው። ምንድን ነው? ከበሮ ድምፅ መጥቶ የሚያንኳኳው ከዛ ጋር የተያያዙ በጣም አስደናቂ የሆኑ ሶስት አጥንቶች አሉ። ከነዛ አጥንቶች አንዱ በጣም ቁጥር በሌላቸው እንደ ጸጉር በሆኑ ነርቮች የተሞላ ነው። እነዛ ነርቮች ድምፁን ይዘው በቀጥታ ወደ ወዴት ይሄዳሉ? አሁን እኔ የምናገረውን ድምፅ በጣም አስደናቂ በሆነ ፍጥነት ወደ አይምሯችን ይወስዱታል። አይምሯችን ውስጥ እኔ የምነግራችሁን ነገር አይምሯችን ይተረጉመዋል እና ይገባችኋል ለእናንተ። ይህንን በሳይንስ መስራት በጣም ከባድ ነው። ይህንን ውስብስብ ነገር ያደረገውና የሰራው ማን ነው? የሰራዊቱ ጌታ እግዚአብሔር ነው። የምንበላው ምግብ እንዴት እንደሚፈጭ ወደ ሰውነታችን እዚጋ እዚጋ እዚጋ የተለያየ ቦታ እንዴት እንደሚከማች ስታስቡ በጣም የሚደንቅ ነገር ነው። ይህንን ያደረገው ማን ነው? እግዚአብሔር ነው። ይህንን ሰዎች ከተፈጥሮ አይተው ይህንን ያደረገው እግዚአብሔር ነው እንዳይሉ አለማመን ምን አድርጓቸዋል? ልባቸውን ዘግቶታል። ሁለት አይነት አለማመን እንዳለ በማስታወሻዬ ላይ ጽፌአለው። አንደኛው የግምታዊ አለማመን ነው። ይሄ ስፔኩሌቲቭ አምብሊፍ ይሉታል። ግምታዊ አለማመን ነው። ግምታዊ አለማመን በጣም አደገኛ ነው። ሰዎች የሚሉትን ሰዎች እየሰሙ በግምት ሀ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል ብለው ከእግዚአብሔር ቃል እየራቁ የሚሄዱበት አለማመን ነው። ለምሳሌ ኢቮሉሽን የሚባል ትምህርት አለ። ሳይንስ አይደለም ያው ትምህርት ነው በትምህርት ቤቶች ውስጥ ከ1850 ዓ ም ጀምሮ እየተሰጠን ያለው እና ሰዎች ያንን ግምታዊ ጭፍን እምነት ተከትለው እግዚአብሔር የለም ይላሉ አለማመን በልባቸው ውስጥ ሰርጿል ይሄ ግምታዊው ነው እና በዓለም ላይ ከሃዲዎች አሉ። ከሃዲዎች የሚናገሩት ብዙ ነገር አለ። ያንን ተከትሎ ብቻ ከካሃዲዎች ጋር የመሄድ ዝንባሌና አስተሳሰብ ግምታዊ አለማመን ነው። ተግባራዊው አለማመን እዚህ ናዝሬት የታየው አይነት ነው እና አሁንም በብዙ ቦታ የሚታይ አይነት ነው። እግዚአብሔር የለም፣ ወንጌል ትክክል አይደለም፣ መጽሐፍ ቅዱስን አናምንም፣ ሌሎች ሃይማኖቶች ሌሎች ሃይማኖቶች ምናምን የሚል አይነት አካሄድና ቀጥታ በደፈናው እግዚአብሔርን አልቀበልም፣ የደህንነት መንገድ ይሄ ብቻ አይደለም፣ የሚል አይነት አመለካከቱ ሰዎች ሲገቡ ተግባራዊ አለማመን የሚባለው ውስጥ ነው። በአጠቃላይ አለማመን እንደዚህ አይነት ነገሮች ሲኖሩት ግን ክፉ ነው። ይገርማቸዋል። ክፋቱን ልግለጥላችሁ። አለማመን ክፉ ነው። ክፋቱ ምንድን ነው? እኛን ከሚጠቅመን የወንጌል መልእክትና ከሚጠቅመን የክርስቶስ ኢየሱስ በረከት ምን እያደረገን ይሄዳል? እያራቀን እያራቀን እያራቀን ይሄዳል። ወንጌል ጠቃሚ ነው። ጌታ ኢየሱስ ክርስቶስ መስቀል ላይ የተሰቀለው እኛ እንድንድን ነው። የናዝሬት ሰዎች ጌታ ኢየሱስ ክርስቶስ የሚያደርገውን ሁለት ነገር አይተዋል፣ ጥበቡንና ምኑን ተአምራቱን ግን ባለማመናቸው ከጌታ ከኢየሱስ ጥበብና ከጌታ ከኢየሱስ ክርስቶስ ተአምር ምን አልሆኑ? ተካፋዮች እና ተጠቃሚዎች አልሆኑ። ስለዚህ አለማመን በጣም ክፉ ነገር ነው። በሕይወታችን የሚጠቅመንን ነገር የጌታን ነገር የእግዚአብሔርን ነገር የሱን አመራር የእሱን በረከት የእሱን ማዳን እንዳናይ ከሱ ያራቀ ያራቀ የሚወስደን ነገር ነው። ከዚህ የተነሳ እኔ አለማመንን ክፉ ብቻ ሳይሆን ጨካኝ ነው ነው ደግሞ የምለው ምክንያቱም እኛ እንዳንጠቀም ራሳችንን በራሳችን ባለማመን እንድናጠፋ የሚያደርግ ነገር ነው። አለማመን በጣም ጨካኝና ክፉ ነው። አሁን በዓለማችን ላይ ያለው አጠቃላይ ነገር ካለማመን የመጣ ነው። አሜሪካ ባላት አጠቃላይ ሁኔታ እየዘቀጠች ያለችው ካለማመን የተነሳ ነው። ዩሮፕ እየዘቀጠ ያለው ከአለማመን የተነሳ ነው። በዓለም ላይ በጣም አስጨናቂ የሆኑ ጦርነቶች የተነሱት ከአለማመን የተነሳ ነው። ምናልባት ታሪክ ያነበባችሁ ሰዎች ካላችሁ ወይም የሰማችሁ የአንደኛው የዓለም ጦርነት እና የሁለተኛው የዓለም ጦርነት የተነሱት ከአለማመን ውጤት የተነሳ ነው። በተለይ የሁለተኛው ዓለም ጦርነት ላይ ሂትለር የሚባለው የጀርመኑ ዲክቴተር ወይም ፈላጭ ቆራጭ የነበረው ሰውዬ ሰባት ሚሊዮን አይሁዶች በሆሎኮስት በሚባለው ቦታ ተቃጥለው እንዲሞቱ እና አይሁዶችን በተለይ የማጥፋት ዘመቻ በዓለም ላይ የጀርመን የተወሰነ ዘር ብቻ እንዲኖርና ሌላውን የማጥፋት ዓላማ ስረ መሰረቱ ከኢቮሉሽን ጋር የተያዘ እና በአለማመን ላይ የተመሰረተ ነው። ታያላችሁ። እዚህ አሜሪካ ውስጥ አንዲት ሴት ትታወቃለች። ልክ በዛን ዘመን እንቅስቃሴ ጀምሮ የነበረች እና እሷ እና አሁንም አሉ ሌሎች ሰዎች እንዳይወልዱ የከሆኑ ነጮች ዜጋዎች በስተቀር ሌላ ሌላው ፍጥረት እንዲጠፋ አስደናቂና በጣም አስፈሪ ውስጥ ውስጡን የሚደረጉ እንቅስቃሴዎች አሉ። እነዚህ ሁሉ ከምን የመነጩ ናቸው? ካለማመን የመነጩ ናቸው። እልቂቱ በየትምህርት ቤቱ ሰዎች ዝም ብለው ድንገት እየተነሱ ተማሪዎችን በሽጉጥ የሚገሉበት ምክንያት የዓለማመን ውጤት ነው። አለማመን ክፉ ጨካኝ አሁን ዓለማችን ላለችበት ዝቅጠትና መጥፎ ሁኔታ ያጋለጠ ነገር ነው። ስለዚህ ጌታ ኢየሱስ ክርስቶስ ይህንን በማየት ነው፣ የዓለማመንን ክፋቱን ጭከናውን በማስተዋል እንዴ፣ ይሄ ጥበብ እየተገለጠ ይሄ ተአምር እየታየ እንዴት ነው ሰዎች የማያምኑት? እና ጌታ ኢየሱስ ክርስቶስ ራሱ በሰዎች አለማመን በናዝሬት ሰዎች አለማመን ሲደነቅ ታውታላችሁ። ጭከናውን ክፋቱን መጥፎነቱን በማስተዋል ነው ጌታ ኢየሱስ ክርስቶስ በናዝሬት ሰዎች አለማመን የተደነቀው። አለማመን ክፉ ነው። አለማመን ራሳችንን ያጠፋናል። አለማመን ጎጂ ነው። አለማመን መጥፎ ነው። ይህንን ካየው በኋላ በሚቀጥለው ነጥቤ ላይ የምናገረው አለማመን ከህይወታችን እንዴት ሊወገድ ይችላል። አለማመንን ልናስወግድ የምንችለው በምንድን ነው? የሚለውን ጥያቄ ጠይቄ ጥቂት ነጥቦችን መናገር እፈልጋለሁ። አለማመን እንግዲህ ክፋት ያለው እንደዚህ አይነት ጭከና ያለው እራሳችንን በራሳችን የሚጎዳ ነገር ከሆነ እኛ የአለማመንን ተቃራኒ ምንን፣ ማመንን ማሰብና መገንዘብ ይገባናል። እና ማመን በጣም አስፈላጊ ነገር ነው። ግን እምነት ከየትና እንዴት ነው የሚገኘው? የሚለውን መጠየቅ አለብን። መጽሐፍ ቅዱሳችንን ስንመለከት ጥቂት ክፍሎችን አብረን ላነብላችሁ ፈልጋለሁ። ሰዎች እንዴት ነው ካለማመን ነፃ የሚወጡት? ሰዎች ካለማመን ነፃ የሚወጡት በማመን ነው። ግን ማመንን ሰዎች እንዴት ያገኛሉ? ማመንን ሰዎች የሚያገኙት በአንድ በተወሰነ እግዚአብሔር ባዘጋጀው መንገድና እውነት ውስጥ ሲገቡ ብቻ ነው። ይሄንን ነው መጽሐፍ ቅዱሳችን በተደጋጋሚ እንድንገነዘብና እንድናስተውል የሚፈቅደው። በመጀመሪያ ማነብላችሁ ሮሜ ምዕራፍ 10 ላይ ያለውን ቃል ነው። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክት ውስጥ ሮሜ ምዕራፍ 10 ላይ አንዳንዶቻችን በጣም እናውቀዋለን። ከቁጥር ዘጠኝ ጀምሮ እንደዚህ የሚል ቃል ተጽፎ እናገኛለን። ምናልባት ከቁጥር ስምንት ጀምሮ ማንበብ ጥሩ ሊሆን ይችላል። በአፍህም በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። አያችሁ መስበክ ያለብን የምንሰብከው አለ ጳውሎስ የእምነት ቃል ነው። እና ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ትድናለህና፣ ሰው በልቡ አምኖ ይጸድቃልና፣ በአፉም መስክሮ ይድናልና። ቁጥር 11 መጽሐፍ፣ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። ቁጥር 14 እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ተከታታይ ጥያቄዎችን ያቀርብና ጳውሎስ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ፣ ምስክርነታችንን ማን አመነ ብሏልና። ቁጥር 17 በጣም መሰረታዊ ቃል ነው። እንደዚህ ይላል እንግዲያስ እምነት ከመስማት ነው፣ መስማትም በምንድን ነው? በእግዚአብሔር ቃል ነው ብሎ ይናገራል። ይሄ አጠቃላይ እግዚአብሔር ከዘፍጥረት ጀምሮ ጌታ ኢየሱስ ክርስቶስ ድጋሚ እስከሚመጣ ድረስ መሰረታዊ ሆኖ ለቤተ ክርስቲያንና ለአገልግሎት የተሰጠ ቃል ነው። እምነት የሚባለው ነገር በሕይወታችን ውስጥ መፈንጠቅና መኖር አለበት። እምነት እንዲኖርና እንዲፈነጥቅ ምን ማድረግ አለብን? ጆሯችን ተከፍቶ እምነት የሚያመጣውን ቃል መስማት አለብን። ያ እምነት የሚያመጣው ቃል የማን ቃል ነው? የእኔ ቃል አይደለም። የከሌ የፓስተር ከሌ ወይም የነከሌ ቃል አይደለም። የእግዚአብሔር ቃል ነው። አሁን ሐዋርያው ቅዱስ ጳውሎስ የእኔ ቃል አላለም። እንግዲያስ እምነት ከማን ነው አለ? ከመስማት ነው። መስማት ደግሞ በማን ቃል ነው አለ? በእግዚአብሔር ቃል ነው። የእግዚአብሔር ቃል ሲነገር ልክ ጌታ ኢየሱስ ክርስቶስ የማን ቃል ነው? እሱ ራሱ እሱ ራሱ እኮ ቃል ነው። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ አንድ ብትመጡ በመጀመሪያ ቃል ነበረ። ቃል የት ነበረ? በእግዚአብሔር ዘንድ ነበረ። ቃል ራሱ ማን ነበረ? ይላል እግዚአብሔር ነበረ ብሎ ጌታ ኢየሱስ የእግዚአብሔር ቃል ሆኖ የእግዚአብሔርን ዓላማ፣ የእግዚአብሔርን ትምህርት፣ የእግዚአብሔርን እውነት እየገለጠ ነበር። እና ይሄ ቃል ነው ውስጣችን ገብቶ ምንም ያመጣው እምነት የሚያመጣው ትዝ ይላችሁ እንደሆነ ማርቆስ ወንጌልን ስንጀምር ጌታ ኢየሱስ ክርስቶስ ማስተማር ሲጀምር መጀመሪያ በምሳሌ ያስተማረው ምንን ነበረ? ዘሪ ሊዘራ ወጣ እና ዘሩ ሲዘራ፣ አንዳንዱ በመንገድ ዳር፣ አንዳንዱ በጭንጫ ላይ፣ አንዳንዱ በቁጥቋጦ፣ አንዳንዱ በመልካም መሬት አረፈ። አይደለም ዘሩ ዘሩ ምንድን ነው አለ ጌታ ኢየሱስ፣ የእግዚአብሔር ቃል ነው። ያ ቃል በልባችን ሲያርፍ በልባችን ከፍተን ስናዳምጠው መንፈስ ቅዱስ ነው ኦፍኮርስ የሚከፍተው ልባችንን። ያን ጊዜ ቃሉ ምን መሆን ይጀምራል? መብቀል ይጀምራል፣ መስራት ይጀምራል፣ ውስጣችን ስር መስደድ እና ማደግ ይጀምራል። ከዛ የተነሳ ህይወታችን እየተለወጠ እምነት ያለን ሰዎች ሆነን እንገኛለን። ለዚህ ነው እንግዲያስ አለ ጌታ የሱስ የእግዚአብሔር ቃል እምነት የሚባለው ነገር ከምንድን ነው ይመጣው? ከመስማት ነው። ቤተ ክርስቲያን የምንመጣው ቤተ ክርስቲያን መምጣት ያለብን ተሰብስበን ማድረግ ያለብን ዋናው ነገር የእግዚአብሔርን ቃል መስማት ነው። የእግዚአብሔርን ቃል ከሰማን እግዚአብሔር በቃሉ መንፈስ ቅዱስን እየላከ እምነትን በውስጣችን እያሰረጸ በእምነት እያደግን እያደግን እያደግን እንድንሄድ ያደርጋል። አሁን ይህንን ካነበብኩ በኋላ ሌላው ላነብ ማስታወሻዬ ላይ ጻፍኩት ቃል ኤፌሶ ምዕራፍ አንድ ላይ ያለው ቃል ነው። ልክ ተመሳሳይ ቃል ነው። ይህንንም የተናገረው ሐዋርያው ቅዱስ ጳውሎስ ነው። ጳውሎስ ምን አለ? ኤፌሶ ምዕራፍ አንድ ከቁጥር 13 ጀምሮ በጣም የሚገርም ነገር ነው። እናንተም ደግሞ አለ፣ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ብሎ ተናገረ። አሁን ደህንነት የሚባለውን ነገር ሰዎች ለማግኘት እምነት እንዴት ነው የሚመጣላቸው? የሚለውን እየተናገርኩ ነው ያለው። እና በደንብ በቅደም ተከተል ነው ጳውሎስ ያስቀመጠው። ቁጥር 13ን እንደገና ላንብብላችሁ። እንደዚህ ነው የሚለው፣ እናንተም ደግሞ አለና፣ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ። ተመልከቱ፣ እናንተ ምንድን ነው ያደረጋችሁት? አላቸው። የእውነትን ቃል እና ይሄ የእውነት ቃል ምንድን ነው አላቸው? የመዳናችሁ ወንጌል ነው። የእውነት ቃል የመዳናችሁ ወንጌል ምን አደረጋችሁት? ሰማችሁት። ታያላችሁ ሶስት ነገር ሲናገር የእውነት ቃል የመዳናችሁ ወንጌል ሲሰበክ በጆሯችሁ ገባ፣ ሰማችሁ። ከዛ በኋላ ምን ሆነ ነው የሚለው የመዳናችሁን ወንጌል ሰምታችሁ ከዛ የተነሳ ደግሞ በክርስቶስ አምናችሁ ነው የሚለው። እንግዲህ ተመልከቱ። እምነት የሚባለው ነገር እንዴት ነው የሚመጣው ብዬ ነው እየተናገርኩ ያለሁት። የእውነትን ቃል የውሸትን ቃል አይደለም። የእውነትን ቃል የጥርጥርን ቃል አይደለም። የእውነትን ቃል የሰዎችን ቃል አይደለም። የእውነትን ቃል ተመልከቱ። በጣም የተለየ ነው። የእውነት ቃል ነው። ይሄ የእውነት ቃል የተባለው የእግዚአብሔር ቃል ነው። ቅድም ሮሜ ምዕራፍ አስር ላይ እምነት ከመስማት ነው። መስማት ደግሞ ከማን ቃል ነው? ከእግዚአብሔር ቃል ነው። ስለዚህ አሁንም ጳውሎስ የሚናገረው ይህንን ቃል ነው። የእውነትን ቃል የመዳናችሁን ወንጌል ሰማችሁ እና ሰምታችሁ፣ ይሄ የሰማችሁት ወንጌል በመንፈስ ቅዱስ ልባችሁ ውስጥ እምነትን ስለተከለና ስላመጣ አሁን የምናገረው የእግዚአብሔርን ቃል ነው። ያን ጊዜ ነው የሚለው በክርስቶስ አመናችሁ፣ ያን ጊዜ በተስፋው መንፈስ በመንፈስ ቅዱስ ምንሆናችሁ ታተማችሁ ነው የሚለው። የሚገርም ነገር ነው። ሰዎች ጌታ ኢየሱስ ክርስቶስ የተናገረውን ቃል እግዚአብሔር የተናገረውን ቃል ሰምተው እምነት በውስጣቸው በቅሎ ያን ጊዜ ይለወጡና መንፈስ ቅዱስ በውስጣቸው ነዋሪ ከሱ ጋር ነዋሪ ሆኖ የመንፈስ ቅዱስን ማህተም ይታተማሉ ነው የሚለው። ከዛን ጊዜ ጀምሮ የክርስቶስ ኢየሱስ የእግዚአብሔር የመንፈስ ቅዱስ ማደሪያዎች እና የእግዚአብሔር ቅዱሳን የመንግስተ ሰማይ ወራሾች ይሆናሉ ማለት ነው። እና እምነት የሚባለው ነገር እንደዚህ ነው የሚመጣው። ለዚህ ነው አሁን ቤተ ክርስቲያን ውስጥ እምነትን ሊሰጥ የሚችለውና ሰዎች በእምነት እውነት ተተክለው እግዚአብሔርን ተከታዮች እንዲሆኑ እግዚአብሔር የሰጠን ትልቁ ስጦታ የእግዚአብሔር ቃል ነው። የእግዚአብሔር ቃል ሰዎች የማይሰሙ ከሆነ ወደ እምነት ሊመጡ አይችሉም። በምንም በምንም መንገድ ቢመጡ እንኳን ወደ እምነት መጣን ቢሉ እንኳን የእግዚአብሔርን ቃል ተመርኩዞ በእግዚአብሔር ቃል መሰረት ካልሆነ የመጡት የውሸት አማኞች ነው የሚሆኑት። ምክንያቱም የእግዚአብሔር ቃል መሰረት የላቸው። ሰይጣን ሰዎችን እንደ አማኞች አድርጎ በቤተክርስቲያንና በአገልግሎት ቦታ ሊያቆማቸው ይችላል። ግን የእግዚአብሔርን ቃል የማይሰብኩ ከሆነ የእውነትን ቃል ለሰዎች የማይናገሩ ከሆነ ሰዎች አይድኑም። የውሸት አማኞች በየቤተ ክርስቲያኑ በዚህ ዘመን የሞሉት ከዚህ የተነሳ ነው። እና ጌታ ኢየሱስ ክርስቶስ አለማመን ክፉ መሆኑን ሲገልጥ ማመን የሚገኝበትን መንገድ ራሱ በተግባር እየገለጠ ነው። ማመን የሚገኘው በእግዚአብሔር ጥበብ አማካኝነት ነው። ማመን የሚገኘው በእግዚአብሔር ተአምራዊ የለውጥና የመንፈስ ቅዱስ ስራ፣ የኃይል ስራ አማካኝነት ነው። እኛ ልባችን ከአዳምና ከሔዋን ጀምሮ በኃጢአት የተሞላ እግዚአብሔርን የማይወድ እግዚአብሔርን የማይፈልግ ልብ ነው ያለን ይሄ ልብ መሰበር የሚችለው በማን ኃይል ነው? በመንፈስ ቅዱስ ኃይል ብቻ ነው። በእግዚአብሔር ኃይል ብቻ ነው። ይህንን ኃይል ደግሞ እግዚአብሔር ወደ ውስጣችን ሊያመጣ የሚችለው በቃሉ ላይ ከተመሰረትንና ቃሉ ከተሰበከልን ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ያለማመንን ክፉ ውጤት ተናግሮ መጣልኝ እንዴ? መጣልኝ እንዴ? እስኪ እስኪ ሂጅበት ዘርዘ ፕሮብሌም ኢን ማይ ኦኬ። ምን ማድረግ አለብን ወደሚለው ነው የመጣው። እስኪ ቀጥይ። ያለማመን ምክንያቶች የሚል ነጥብ ነበረ። እስኪ እዛ ጋ ሂጅልኝ እንደገና። ያለማመን ምክንያቶች ምንድን ናቸው የሚለውን ጠቅሻለሁ እዚህ ርዕሴ ላይ። ያለማመን ምክንያት አሁን ጠቀስ ለማድረግ የሞከርኩት አንደኛው ያለማመን ምክንያት ውስጣዊ ኃጢአታችን ነው። ኤፌሶን 4 18 ላይ ሰዎች ባለማመናቸው ባለማወቃቸው ጠንቅ በልባቸው ደንዳንነት ጠንቅ ልቡናቸው እንደጨለመ ከእግዚአብሔር ሕይወት ርቀው በመመኘት እንደደነዘዙ የእግዚአብሔር ቃል ይናገራል። ዕብራውያን 3 12 ላይ ያለማመን ምክንያት የልብ ጨለማነት እንደሆነ ይናገራል። ያለማመን ሌላው ምክንያት ኃጢአትን መውደድና ማፍቀር እንደሆነ እንዳውም ዮሐንስ ወንጌል ምዕራፍ 3 ቁጥር 19ና 20 ላይ ነው። እዛ ላይ እየጠቀስኩት ጌታ ኢየሱስ ክርስቶስ ከኒቆዲሞስ ጋር ሲነጋገር ምንድነው ያለው? በጣም የሚገርም ንግግር ነው። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ጌታ ተናግሮ፣ መደምደሚያው ላይ የውይይታቸው መደምደሚያ ላይ ሲመጣ ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው ብሎ ክፉ የሚያደርግ ወደ ሁሉ ብርሃንን ይጠላል ስራው እንዳይገለጥ ወደ ብርሃን አይመጣም ብሎ፣ ኃጢአትን መውደድ እና ኃጢአትን ማፍቀር አንዱ የአለማመን ምክንያት እንደሆነ መጽሐፍ ቅዱስ ይናገራል። ሌላው የአለማመን ምክንያት ሰይጣን በነፍስ ውስጥ የሚያመጣው ተጽዕኖ ነው። ሁለተኛ ቆሮንቶስ አራት ላይ የማያምኑትን ልብ የዚህ ዓለም ገዢ የተባለው ማን ነው? ሰይጣን ነው። ልባቸውን ምን አደረገው ይላል? አሳወረው። ለምንድን ነው ልባቸውን ያሳወረው? የክርስቶስ የወንጌል ብርሃን እንዳያበራላቸው ነው። ሰው በጨለማ በልቡ ጨለማ ውስጥ እና በኃጢአት ውስጥ እያለ የእግዚአብሔርን ቃል ሰምቶ መንፈስ ቅዱስ ቃሉን በልቡ ውስጥ አብርቶለት ወደ ክርስቶስ ካልመጣ በጨለማ ውስጥ ነው የሚኖረው። ያ ጨለማ የማን ጨለማ ነው? የሰይጣን በሰው ልብ ውስጥ ያስቀመጠው ጨለማ ነው። ሌሎች ሁለት ነጥቦች እዚ ጋር አስቀምጫለሁ። የሰው ልብ የውስጡ ትዕቢትና ትምክህት በጣም አደገኛ ጠላት ነው። የእግዚአብሔርን እውነተኛ ቃል አለማወቅ እና የእግዚአብሔር ቃል በሰው ሀሳብ የእግዚአብሔርን ቃል በሰው ሀሳብ መለወጥ ቅድም እንዳልኩት የአሜሪካ የዌስቱ ዓለም ችግር የሰውን ፍልስፍና የሰውን አስተያየት በትልቅ ትኩረት በመስጠት አሜሪካና ዌስቱ ከእግዚአብሔር እውነትና ከእግዚአብሔር ሀሳብ ርቆ የጠፋብን ምክንያት ያለማመን ምክንያት ነው ነው ያለማመን ውጤቶች ቅድም ተናግራለሁ በዚህ በፓወርፖይንቱ መሰረት ጥቂት ልበላችሁ በእግዚአብሔር ፊት ኩነኔ ውስጥ ያስገባል አለማመን አለማመን መጥፎ ነገር ነው ኩነኔ ውስጥ ያስገባናል እውነት ነው በእግዚአብሔር እንዲፈረድብን ያደርጋል ቅድም እንዳልኩት የወንጌልን በረከትና የወንጌልን እውነት በህይወታችን እንዳንለማመድ ለማመድ ያርቀናል። ወንጌል በረከት አለው፣ ሰላም አለው፣ ደስታ አለው፣ የእግዚአብሔር ልጅ እንድንሆን የሚያደርግ ነው። ያንን ውስጣችን እንዳይለማመድ ያደርጋል። እና ጌታ ኢየሱስ ክርስቶስ ተአምሩን በህይወታችን እንዳያደርግ ልክ በዛ በናዝሬት እንደሆነው በህይወታችን እንዲሆን ከእግዚአብሔር እንድንርቅ ያደርጋል። በእርግጥ አለማመን ልባችን በመንፈስ ቅዱስ ካልተፈወሰ በስተቀር በዓለም ውስጥ ምንም መፍትሄ ላለማመን ችግር ልናገኝ አንችልም። ዓለም ስለ አለማመን መፍትሄ የላትም። ዓለም አለማመንን እያባባሰች ነው የምትሄደው። ኃጢአት አለማመንን እያባባሰ ነው የሚሄደው። ስለዚህ የመንፈስ ቅዱስ ፈውስ እጅግ በጣም ለህይወታችን አስፈላጊ ነው። በተለይ በተለይ ብያለሁ። ወንጌል ለማመን እድል ተሰጥቷቸው በቤተሰብ ሊሆን ይችላል። በቤተ ክርስቲያን፣ በአካባቢ ወንጌልን ያልተቀበሉ ሰዎች ያለማመን ውጤት ተካፋዮች፣ ተቋዳሾች ነው የሚሆኑት እና በጣም አደገኛ ነገር ነው አለማመን። እንግዲህ ቅድም ብያለው፣ በታሪክ ውስጥ ለነበሩት ችግሮች ሁሉ ምክንያቱ ለሁለተኛው የዓለም ጦርነት፣ ለአንደኛው የዓለም ጦርነት፣ ወደፊትም ለሚመጣው ጦርነት፣ አሁን ላለው ትውልድ ዝግጠት ምክንያቱ አለማመን ነው። እግዚአብሔር ካለማመን ሕይወትና ካለማመን ኃጢአት ይሰውረን። ወደሚቀጥለው ሄድና አጠቃልላለሁኝ። ጌታዬ ባርክሽ ስለመጣ ጥሩ ነው። ምን ማድረግ አለብን? እየተናገርኩ ያለሁት ኤፌሶንን ሮሜን ጠቅሼ ምን ማድረግ አለብን የሚለውን ነው። የእምነትን መገኛ መንገድ መስማት አለብን። ሮሜ ምዕራፍ 10 ነው። ያ እንግዲህ እምነት ከምንድን ነው የሚመጣው? ከመስማት ነው። መስማት ደግሞ ከማን ቃል ነው? ከእግዚአብሔር ቃል ነው። ወንጌልን ካልሰማን ማመን የሚባለው ነገር ራሱ አይቻልም። ወንጌል መስማት አለብን። ከእግዚአብሔር ቃል መስማት አለብን። ኢን ብላክ ኤንድ ዋይት መጽሐፍ ቅዱስ ተገልጦ ሊነገረን ይገባል። እኔ ለዚህ ነው አሁን በዚህ በኢትዮጵያ ውስጥና በአፍሪካ በጣም ትልልቅ በጣም ብዙ ሺህ ሰዎች የሚሰበሰቡባቸው ጉባኤዎች አሉ። አንድም የእግዚአብሔር ቃል ሲነበብ አሰሙ ሰዎች ይነሱና የነቢይንን ሐዋርያንን ብለው ተነስተው ንግግር ያደርጋሉ። ብዙ ሰው እያጨበጨበ ይሰማቸዋል፣ ግን የእግዚአብሔርን ቃል አይናገሩም። የእግዚአብሔር ቃል ካልተነገረ ሰዎች ለመዳናቸው ዋስትና የላቸውም። የእግዚአብሔር ቃል ካልተነገረ መንፈስ ቅዱስ በሰው ሕይወት ውስጥ በፍጹም አይሰራም። ውሸት ነው። የእግዚአብሔር ቃል ከሌለ ምክንያቱም መጽሐፍ ቅዱስ የሚናገረው እምነት ከምንድን ነው? ከመስማት ነው። መስማት ከማን ቃል ነው? ከእግዚአብሔር ቃል ነው። የእግዚአብሔር ቃል ካልተነገረ ሳይነገር ሰዎች እዚ ጋ ጌታን እንድትቀበሉ ኑ ቢባሉ ወንጀል ነው፣ ራሱ ወንጀል ነው። ምክንያቱም የእግዚአብሔር ቃል ተነግሯቸው ንስሐ አልገቡም ሰዎች እና ከዚህ የተነሳ ምንድን ነው? ኤፌሶን ምዕራፍ 1 ቁጥር 13፣ ሮሜ 8 ቁጥር 17 የእግዚአብሔር ቃል ዋናውና ትልቁ ትኩረት ሊሰጠው የሚገባው ነገር ነው በቤተ ክርስቲያን። እና የሚቀጥለው ነጥብ ላይ፣ ስለዚህ ቃሉ በእርግጥ የት ነው ያለው? ሩቅ ነው ወይ የሚለው ጥያቄ ቢነሳ ሐዋርያው ቅዱስ ጳውሎስ የሚለው ምንድን ነው? ሮሜ ምዕራፍ 10 ላይ ቁጥር 8 ጀምሮ ቃሉ ይላቸዋል፣ በልባችሁ በልባችሁና ባፋችሁ ቅርብ ነው። መጽሐፍ ቅዱስ ተጽፎ የተሰጣችሁ ለዚህ ነው። አስተማሪዎችና ሰባኪዎች የተሰጧችሁ ለዚህ ነው። ታሪካችሁ የተመሰረተው በቃሉ ላይ ነው። ስለዚህ ቃሉ ከአንድ ሰው ከሌላ ሀገር ከስፔስ መጥቶ እንዲነግራችሁ አይደለም፣ እዚሁ ለእናንተ ተሰጥቷችኋል። ታዲያ የእኛ ኃላፊነት ምንድን ነው? የእግዚአብሔር ጥሪ ለእኛ ያቀረበውን ጥሪ ማመንና ይህም አሁን መደረግ እንዳለበት ነው። በጌታ ቃል መሰረት ኃጢአታችንን ንስሐ በመግባት ጌታ ኢየሱስ ክርስቶስ ከኃጢአታችን ንስሐ ገብተን እንድንድን እየጠየቀን ባለበት ሰዓት፣ አዎ ጌታ ሆይ እኔ ኃጢአተኛ ነኝ። አለማመን በልቤ ውስጥ አለ። የአለማመን ክፋት ራሴን እየጎዳይ ነው እና በእውነት በአንተና በሰራሃው ሥራ በቀራኔው በሰራው ስራ ልቤን አሳርፌ በአንተ ጥበብና በአንተ ኃይል አልተለወጥኩም። ስለዚህ ይቅር በለኝ እና ለውጠኝ። ኃጢአቴን በመስቀል ላይ ተሸክመህ ስለተሰቀልክ በዛ በተሰቀልክበት ፍቅር ይቅር ብለህ ተቀበለኝ ብለን ወደ ጌታ ወደ ኢየሱስ ክርስቶስ ብንመጣ ጌታ ኢየሱስ ክርስቶስ በጥበቡና በተአምሩ እኛን ሊለውጠንና ልክ በተለወጥንበት ሰዓት ደግሞ በመንፈስ ቅዱስ አጥምቆንና ሞልቶን አትሞን የተለየና አዲስ ሕይወት እንድናገኝ ያደርገናል። ከዛ በኋላ እሱ ራሱ ይመራናል እና በመንፈስ ቅዱስ ይነካናል። እሱ ራሱ ይመራናል። አባታችን ይሆናል። ጠባቂያችን ይሆናል። እረኛችን ይሆናል እና በልባችንና በህይወታችን እሱ ተገልጦ እስከ ዘላለም እንድንኖርና እንድንጸና ያደርገናል። እግዚአብሔር አምላካችን ስለ ቅዱስ ቃሉ እና ስለ ቅዱስ እውነቱ የተመሰገነ ይሁን። አዝናለው፣ በመሃል ላይ የፓወርፖይንቱ ስለተበላሸ እኔም ደግሞ እዚጋር ፕሪንት አድርጌ ልከተለውም የሚገባኝ እንትን አንዳንድ ጊዜ እንዲ አይነት ፈተናዎች ያጋጥማሉ። ፕላን ኤ፣ ፕላን ቢ፣ ፕላን ሲ ወደፊት ለመጠቀም እንሞክራለን እና ጌታ ይመስገን። ስለዚህ ላጠቃለው ነጥቤን አለማመን በጣም ክፉ ውጤቶች አሉት። ክፉ ውጤቶቹ እኛን ከእግዚአብሔር ማራቅ ነው። ይህንን አለም ያጎሳቆለ ውጤት ነው። በሰዎችና በአለማችን ውስጥ እያየን ነው ያለ ነው። በእኛ ህይወት ውስጥ መሆን የለበትም። እኛ አማኞች መሆን አለብን። አማኞች ልንሆን የምንችለው በአንድና በአንድ መንገድ ነው። በእግዚአብሔር ቃል መሰረት ጌታ ኢየሱስ ክርስቶስ ይቅር እንዲለንና ወደ ሱ በሱ ክቡር ደም ታጥመን የእግዚአብሔር ልጆች እንድንሆን በዛም መሰረት ደግሞ ሳንነቃነቅ ግራና ቀኝ ሳንል በእውነቱ ስንቆም የማመንን ውጤት እያየን ያለ ማመን ውጤት ከህይወታችን እየ ጠፋ እየጠፋ ቅዱሳን የእግዚአብሔር ህዝብ የእግዚአብሔር ተከታዮች የጌታ አገልጋዮች ሆነን መቆም እንችላለን። እግዚአብሔር አምላካችን ደግሞ ይህንን እንደሚያደርግልን አምናለሁ። ከዚህ የተነሳ ሌሎችንም ሰዎች ካለማመን ውጤት ወደ ማመን ለውጥ እንዲመጡ ማድረግና ጌታን ማገልገል እንችላለን ማለት ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን።